ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። ሰላም የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ዛሬ ልዩ ዝግጅት አለን። አሜሪካውያን ፕሬዝዳንታቸውን በመምረጥ ላይ ናቸው። ዛሬ ከዲሞክራቷ ሂላሪ አሊያም ከሪፐብሊካኑ ዶናልድ ትራምፕ አንዳቸው ፕሬዝዳንት ይሆናሉ። በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልመርጥ ነው። በዋሽንግተን ዲሲ መራጮች ከማለዳ ጀምሮ ድምፅ እየሰጡ ነው። ሂላሪ ክሊንተን ለበርካታ ዓመታት በስልጣን ምርጫውን የተመለከተ ሰፊ ዘገባ ይኖረናል። ሄኖክ ከዋሽንግተን ዲሲ እና ቨርጂኒያ ተዟዙሮ ያስቃኘናል። ሰለሞን አባተ ደግሞ ከኒውዮርክ የዲሞክራቷ ሂለሪን ደጋፊና የሪፐብሊካኑ ዶናልድ ትራምፕን ደጋፊዎች በመጨረሻው የፍልሚያ ዕለት ምን ይላሉ ብሎ ይጠይቃል። እንግዶችም እንዲሁ ይኖሩናል። ሁሉንም በጋቢና ዝግጅቶቻችን ተከታተሉ። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቷችሁን ስጡን፣ ለአየር እናበቀዋለን። በቀጥታ የዛሬው ፕሮግራማችን የቀጥታ ውይይቶች ነው የሚሆኑት። ጋቢና ቪኦኤ አብረን ካድማስ እንሻገርን ላችኋለን። እንግዲህ ዛኔ ዜናችን በሙሉ የሚሆነው በዚህ በአሜሪካ ፕሬዝዳንታዊ ምርጫ ላይ ይሆናል ሄኖክ ሰማዝጌር ከዋሽንግተን ዲሲ ሰለሞን አባተ ደግሞ ከኒውዮርክ እንዲሁ መረጃዎችን ያደርሱናል መስመር ላይ ደግሞ እንግዶች አሉን እንግዶቻችንንም እንዲሁ እናነጋግራለን አሁን ወደ መጀመሪያው ፕሮግራም እንሄዳለን የሄኖክ እየሰበሰባቸው ወይም ያናገራቸው በማለዳ ተነስቶ በዋሽንግተን ዲሲ አካባቢ የሚገኙ የተለያዩ አካባቢዎች በተለይም በቨርጂኒያ ቨርጂኒያ እንግዲህ በተመራጮች ሁልጊዜም በ የፕሬዚዳንትነት ምርጫ ወቅት ቨርጂኒያ የምትባለው ግዛት ለምርጫ ወይም ለተመራጮች ከፍተኛ ለውጥ ያመጣል እና ሁለቱም ተመራጮች ሰሞኑን በጣም ንግግር እያደረጉ ነበር። ከዛች ከቨርጂኒያ እና ከፊላደልፊያ ወይም ሌሎችም ሀገሮች አሉ። ግን ቨርጂኒያ ላይ በማተኮር ለእኛም ስለሚቀርበን እዛ አካባቢ ነው ይሄድ ነው እና እዛ ያሉትን ሰዎች አነጋግሯል። እንግዲህ ወደ ሄኖክ ነው የምመራችሁ። ከማለዳ ጀምሮ ፌስቡክ ላይ እንዲሁ እያነጋገረ ሲያስደምጠን ሲያሳየን ነበረ። ከዛው ላይ የተቀነጨበውን እናሰማችሁ። ድምጽ ለመስጠት የሚያስችሉ ዋና ዋና ጉዳዮች ምንድን ናቸው? ን ምናልባት የተማሪዎችን የትምህርት ብድር የሚመለከተው ሕግ ሊሆን ይችላል። በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልምርጥ ነው። ስለዚህ ዶናልድ ትራምፕን አትምርጥም? አዎን፣ አልምርጥም። አንተን ከማናገሬ በፊት የበርኒ ሳንደርስን ደጋፊ አግኝቼ ነበር። አንተ ልትምርጥ ያሰብከው ውጪ ተወዳዳሪ ታዲያ ማን ነው? ሂላሪ ክሊንተን ናቸው። ብዙ ሰዎች በርኒ ሳንደርስን ለመምረጥ እዚህ እንደተገኙ አውቃለሁ ጓደኞችን ጨምሮ ግን እንደማስበው ሂላሪ ክሊንተንን ለመምረጥ ነው ብዙዎቹ የወሰኑት። እና ሂላሪ ክሊንተንን መምረጥ ምን ለውጥ ያመጣልኛል ብለህ ታስባለህ? ለበርካታ ዓመታት የሂላሪ ክሊንተን ደጋፊ ነበርኩ ቢል ክሊንተንንም በ ሺ ዘጠኝ መቶ ዘጠናዎቹ ለፕሬዚዳንትነት ሲወዳደሩ ከመራጮቹ አንዱ ሆኜ ድምጼን ሰጥቻለሁ። ሂላሪ ክሊንተንንም የውጭ ጉዳይ ሚኒስትር ሆነው በሚያገለግሉበት ጊዜ የሰሩትን አደንቃለሁ። አመሰግናለሁ። እንግዲህ የተለያዩ ጉዳዮች ያሉበት ነው። የምጣኔ ሀብት ጉዳይ አሜሪካውያኖችን ያሳስባቸዋል። የውጭ ጉዳይ ፖሊሲ አሜሪካውያንን ያሳስባቸዋል። ከዛም በተጨማሪ ደግሞ እንግዲህ ይሄ ምርጫ የግለሰቦችም ጉዳይ ያለበት ነው። ዴሞክራቷ ሂላሪ ክሊንተን እና ዶናልድ ትራምፕ በዚህ ምርጫ ዛሬ ይፋለማሉ። ዋሽንግተን ዲሲ ሶስት የኤሌክትራል ቮትስ ማለትም የወኪሎች ያሏት አካባቢ ነች። እንግዲህ ዋሽንግተን ዲሲ በሴኔቱ ወይም በኮንግረሱ አንድ ወኪል ያላት፣ ነገር ግን በወሳኝ በሆኑ ጉዳዮች ላይ ድምጽ የማይሰጡባት ነች። እንዲያውም ዋሽንግተን ዲሲ አካባቢ ያሉ መኪና ታርጋዎችን እንኳ ብትመለከቱ ታክሴሽን ዊትአውት ሬፕሬዘንቴሽን ያለ ወኪል ግን ታክስ፣ የፌደራል ታክስ የሚከፍል ግዛት ነው። እንግዲህ ይህንን ደግሞ ለመለወጥ የዋሽንግተን ዲሲ ከተማ ነዋሪዎች ሲሰሩ ቆይተዋል። ዛሬም የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በጠዋት በማለዳ ተጀምሯል። ኬኔዲ ሪክሬሽን ሴንተር ሰዎች በጠዋት ነው ድምጽ ለመስጠት የተሰበሰቡት። እዚህ አንዲት መራጫ አለች። ሜሪያም እባላለሁ። በርኒ ሳንደርስን ለመምረጥ ነው የመጣሁት። እውነት? አዎ እውነት። እናም ከሁለቱ የፕሬዚዳንታዊ እጩ ተወዳዳሪዎች ለአንዱ ድምጽሽን ለመስጠት አይደለም እዚህ የተገኘሹ ማለት ነው? አይደለም። ለምን? ምንድን ነው በዋናነት የሚያሳስብሽስ ጉዳይ? የውጭ ጉዳይ ፖሊሲ አንዱ ነው። ከሌሎች ሀገሮች ጋር ያለን ግንኙነት በተመለከተ ደግሞ ሁለተኛው ነው። ሂላሪ ክሊንተን ለበርካታ ዓመታት በስልጣን በቆዩበት ዘመን የሰሩት ነገር በቂ አይደለም ብዬ አስባለሁ። ስለዚህ በርኒ የተሻለ ሰርቷል በማለት ለመምረጥ እዚህ ተገኝቻለሁ። አመሰግናለሁ። እንግዲህ ከሁለቱ የዴሞክራቷ ሂለሪ ክሊንተንና ከሪፐብሊካኑ ዶናልድ ትራምፕ ውጭ ነው ድምጿ እንደምትሰጥ የገለጸችልን በርካታ መራጮች አሉ በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ i በጠቅላላው በአሜሪካ ክፍለ ግዛቶች የአሜሪካ ፕሬዝዳንታዊ ምርጫ በመካሄድ ላይ ይገኛል። ዛሬ ያንን ነው፣ ዛሬ ስንዘግብ የምንውለው በዚህ ባለን ደቂቃ ማለት ነው። እንግዲህ ጽዮን ሄኖክ መስመር ላይ እስከሚመጣ ድረስ ስለ ዩናይትድ ስቴትስ ምርጫ ግዛቶች ትንሽ ብንል ምን ይመስልሻል? አዎ እንግዲህ ዛሬ አሜሪካኖች ፕሬዝዳንታቸውን የሚመርጡበት ቀን ነው። ሁለት እጩዎች አሏቸው። ሁለት እጩዎቻቸው ሰፊ ፉክክር ሲያረጉ ነው የነበረው አንደኛ እንግዲህ የራሳቸውን ፖሊሲዎች እየዘረዘሩ ክርክር ሲያደርጉ ነበር። ዛሬ በመራጮች ድምጽ የሚወሰንበት ቀን ነው። ሄኖክ ሰማ ጊዜር ዋሽንግተን ዲሲ እና ቨርጂኒያ አካባቢ ይገኛል። እንደዚሁም ደግሞ ሰለሞን አባተ በኒውዮርክ ይገኛል። እነሱን እንዳገኘናቸው ይዘናቸው መስመር ላይ እናስገባለን፣ እንሞክራለን። በነገራችን ላይ አሜሪካውያን በዛሬው እለት ለሚቀጥሉት አራት አመታት ሀገሪቱን የሚመራውን ፕሬዝዳንት ሲመርጡ በግዛቶች አሏቸው ከባድ የምርጫ ፉክክር የሚያደርጉባቸው ማለት ነው። እና አዎ እንግዲህ እነዚህ ግዛቶች ባትል ግራውንድ የሚባሉት እውነት በጣም የነሱን ድምጽ የሚወስኑላቸው መራጮች ከምርጫው በፊት በተንታኞችም ሆነ በማንኛውም ሰው ግምት የሚደረግበት አይደለም። የምርጫው እለት ነው የሚታወቀው ማንን እንደሚመርጡ። ከነዚህ እንግዲህ ግዛትና የወክልና ድምጽ ውስጥ ፍሎሪዳ ሀያ ዘጠኝ ነው ያለው የድምፅ ውክልናው ማለት ነው። አዎ ኦሃዮ፣ ሁለተኛው የኮንግሬሽናል ምርጫ ቀጠና ግዛት በመባል ነው የሚታወቀው። አስራ ስምንት የድምፅ ውክልና አለው። ሰሜን ካሮላይና ደግሞ አስራ አምስት አለው። ኔቫዳ ስድስት አለው። ኔብራስካ ደግሞ ሁለተኛው የምርጫ ቀጠና ነው፣ አንድ አለው። እንግዲህ በአጠቃላይ ይሄ ከባድ የምርጫ ፉክክር የሚደረግባቸው ግዛቶች ናቸው ሰባ ይሆናል ማለት ነው። የድምጽ ውክልና የዲሞክራት ዘመም ግዛቶችና ግዛትና የድምጽ ውክልና ደግሞ ፔንሰልቬንያ ሀያ ነው። ሰሜን ካሮላይና ዘጠኝ፣ ሚሽገን አስራ ስድስት ኒው ሀምሻይር አራት ቨርጂኒያ አስራ ሶስት አለው ፣ ዊስከንሰን አስር አለው። በአጠቃላይ ሰባ ሁለት አለው። ሄኖክ መስመር ላይ ይገኛል። እንግዲህ ወደ ሄኖክ እንለፍ። ሄኖክ እንደምን ዋልክ? ምን ይመስላል? እንግዲህ በፌስቡክ ላይም እየተከታተልን ነበረ። እንግዲህ የመራጮች ቁጥር ከፍተኛ ነው፣ አይተነዋል በቪዲዮውም። እንግዲህ ምን ይመስላል? እስቲ ያለውን ነገር ንገረን። ሀሎ ሄኖክ፣ ሄኖክ እሺ የሄኖክ ስልክ እንግዲህ ትንሽ ምን አልገባም፣ ወይም አሁን አንስቶልን ነበረ። ዛሬ እንግዲህ በጣም ስራ በዝቶበታል ሰዎችን በማናገር እሱ ብቻ ሳይሆን ሰለሞንን ቅድም ሳዋራው ነበርና ኔትወርክ በጣም አስቸጋሪ ነው እያለ ነው። እንግዲህ ምርጫ ሲኖር በአሜሪካ የስልክ ችግር አለ ማለት ነው፣ መጣበቦች አሉ ማለት ነው። እንግዲህ እንደምናየው አሁን በቀጥታ በሲኤንኤን ላይም እየተመለከትን ነው መራጮች በ የተለያየ ቦታ ተሰልፈው ድምጻቸውን እየሰጡ ነው። ሄኖክም ዛሬ በፌስቡክ እንዳስቃኝን የምርጫ ጣቢያዎቹ በርካታ ሰልፍ አላቸው በሚል ነው እያሳየን። እንግዲህ ምርጫ ጣቢያዎቹ እንደተመለከት ናቸው። በዚህ ላይ ምንድን ነው ሄኖክ ካነጋገራቸው መራጮች መካከል ብዙዎቹ የየራሳቸውን መንገድ ይዘውን የመጡት መንገድ ስል ማለት አሁን የቀድሞ ወታደር የነበረ ያነጋገረው ነበር። እሱ ከቀድሞ ወታደርነቱ አንጻር ለቀድሞ ወታደሮች ምን አይነት ነገር የስራ እድል ይሰጣል፣ እንደዚህ አይነት ነገሮችን ይዘው የተነሱ አሉ ና ይገልጹ ነበረው። ሄኖክም ቅድም ሲያናገረው የነበረው ልጅ የእሱ ኢሹ የቬትራንስ ነው። እንደዚሁም ደግሞ ሌሎቹን አንደኛው ደግሞ እንደዚሁ የትምህርት ነው የኤጁኬሽን ኢሹ ነው። የእኔ ኢሹ እሱን ነው ቅድሚያ የምሰጠው ያለ ነበር። በተለይም ለትምህርት እዚህ ሀገር ብዙ ሰው በብድር ነው የሚማረው፣ ና እዛ ላይ ያለው ፖሊሲ መስተካከል አለበት የሚለውን ነገር ነው ያነሳው። እሱም እንግዲህ ዛሬ አንዳቸው ፕሬዚዳንት የሆኑና በነገራችን ላይ መስታወት፣ ሁለቱ ተወዳዳሪዎች አንድ ድምጽ ቢያገኙ አሸናፊው የሚወሰንበትን ሁኔታ ሰለሞን በኋላ መጥቶ የሚያስቃኘን ይሆናል። እንደዚሁም ፕሬዚዳንቱ አሸናፊ የሆነው ፕሬዚዳንት የፕሬዚዳንትነት ስልጣኑን የሚረከበው በ ጥር ወር ነው። እሱንም ለምን የሚለውን የምናየው ይሆናል። የሁለቱ የዲሞክራትና የሪፐብሊካን የምርጫ ምልክቶች የሪፐብሊካን ዝሆን ነው፣ የዲሞክራቶች ደግሞ አህያ ነው። እነዚህ ራሳቸው ለምንድን ነው የሆኑት? ዛሬ እንግዲህ ወይ የትኛው ነው፣ ዝሆኑ ነው፣ አህያው ነው፣ ትልቁን ድምጽ የሚያገኘው? እስካሁን ድረስ ደግሞ ተንታኞች እየተናገሩ ነው። ማን ነው አሸናፊ የሚሆነው? ሂላሪ በስንት እየመራች ነው? ዶናልድ ትራምፕ በስንት እየመራ ነው የሚለውም እንደዚሁ ሰለሞን መጥቶ የሚነግረን ይሆናል። ትናንትና ሁለቱም እጮች የምርጫ መዝጊያ ንግግራቸውን አድርገዋል። በዚያ የምርጫ በዛ የምርጫ ንግግር ላይ ፕሬዚዳንት ባራክ ኦባማን ጨምሮ በርካታ ለዝች ሀገር ብዙ ነገር የሰሩ ሰዎች መድረክ ላይ ወጥተው ተናግረዋል። አሁን ሰለሞን መስመር ላይ አለ። ሰለሞን እንደምን አረፈዳችሁ እናንተ ደህና ናችሁ ወይ? እንግዲህ እኛ አርፍደናል። ኢትዮጵያ ደግሞ እየመሸ ነው፣ አሜሪካኖች እየመሸ ነው። አድማጮቻችን እንደምን አመሻችሁ። በእነሱ ወክዬ እኔ እንደምናመሻችሁ ብዬላለ። እንግዲህ አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ የጋቢና ቪኦኤን ዝግጅት ነው። በመግቢያችን ላይ እንደተናገር ነው አሜሪካውያን ዛሬ መሪያቸው ማን እንደሆነ የሚበይኑበት ቀን ነው። የ69 አመቷ ሂላሪ ዲያና ሮድሃም ክሊንተን ዲሞክራትን ወክለዋል። 71ኛ አመታቸውን የያዙ ዶናልድ ጆን ትራምፕ ደግሞ ሪፐብሊካንን ወክለዋል። ሁለቱ ዕጩዎች ለወራት የዘለቀ ትንቅንቃቸውን አጠናቀው በትላንት ምሽት የመዝጊያ ንግግራቸውን ጨርሰው ምርጫውን ለድምፅ ሰጪዎች ትተው ውጤቱን ለመስማት እየተጠባበቁ ነው። ስንት ሰዓት ይቀሩታል ውጤቱን ለመስማት ሰለሞን? እንግዲህ ከአሁን በኋላ አሁን እዚህ በዋሽንግተን ወይም በኒውዮርክ ሰዓት አቆጣጠር ሩብ ጉዳይ ነው ለቀኑ ስድስት ሰዓት ቢሆን በኢትዮጵያ አቆጣጠር ደግሞ ከምሽቱ ሁለት ሰዓት ሊሆን ጉዳይ ነው መሰለኝ። እና እንግዲህ አንድ ከአሁን በኋላ ስምንት ሰዓት ያህል ቆይቶ የምርጫ ጣቢያዎች ይዘጋሉ። ዩናይትድ ስቴትስ እንግዲህ ያው እንደምታውቁት ከምዕራብ እስከ ምስራቅ ድረስ የሶስት ሰዓቶች ልዩነት ስላለ በዚህ በአሜሪካ ሰዓት አቆጣጠር በዋሽንግተን እና በኒውዮርክ ሰዓት አቆጣጠር ከሌሊቱ አንድ ሰዓት ላይ ነው የመጨረሻው ጣቢያ ካሊፎርኒያ ላይ የሚዘጋው ማለት ነው። ስለዚህ ስለዚህ ከስምንት ሰዓት ትንሽ ከፍ ያለ ጊዜ ይቀረዋል። ስለዚህ የሁለቱን እጩዎች ሙግት ሲከታተሉ የቆዩ መራጮች ቀጣዩ መሪያቸውን በድምጻቸው ለመወሰን ዛሬ ኖቬምበር ስምንት ወይም በኢትዮጵያ አቆጣጠር ጥቅምት ሀያ ዘጠኝ ዓመተ ምሕረት ከጠዋት ጀምሮ በድምጽ መስጫ ጣቢያዎች ድምጽ እየሰጡ ይገኛሉ። አንተ ኒውዮርክ ትገኛለ ከተማዋን እየተዘዋወርክ እስካሁን ያለውን የምርጫ ሁኔታና የድምፅ አሰጣጥ ስትከታተል ቆይታህልና አጠር አድርገህ ኒውዮርክ ከተማ ላይ ምን ይመስላል የሚለውን ንገረን ኒውዮርክ ከተማ እንግዲህ ጽዮን፣ እንደምታውቂው ሁለቱም እጩዎች በዚህ አመት በአጋጣሚ ከዚሁ ከኒውዮርክ ከተማ የወጡ እጩዎች ናቸው። ይሄ እንደዚህ አይነት አጋጣሚ ሲፈጠር ከሰባ አመታት ለዘለቀ ጊዜ የመጀመሪያ ጊዜ መሆኑ ነው። ከአንድ ቦታ ከአንድ ከተማ በተለይ ደግሞ ኒውዮርክን ከመሰለች ከተማ የሪፐብሊካን ፓርቲውም የዲሞክራቲክ ፓርቲውም እጩዎች ሲወጡ እና የኒውዮርክ ሰዎች የኒውዮርክ መራጮች በተለየ ሁኔታ ተነቃቅተው ያሉ ይመስለኛል። የሁለቱም ጠቅላይ መምሪያዎች የሚገኙት ኒው ዮርክ ነው። ዛሬ እየተዘዋወርኩኝ አንዳንድ የምርጫ ጣቢያዎችን እያየሁኝ ነበር። አሁንም የምገኘው ፍሬድሪክ ዳግላስ አደባባይ በሚባል ቦታ ላይ ባለ አንድ የምርጫ ጣቢያ ነው። ሰው ተሰልፈዋል፣ ረጅም ሰልፍ ነው ያለው በዚህ የምርጫ ጣቢያ። በፌስቡክ ላይ ስለማመጣቸው ተመልካቾቻችን ሊያዩት ይችላሉ። አዎ እንግዲህ ሰለሞን፣ ምርጫውንም ሆነ ከምርጫው በፊት የነበረውን የማራቶን ዝግጅት በፌስቡክ እየተከታተልክ ለአድማጮች ስታስቃኝ ነበር። አሁን ግን ባለህበት በፍሬድሪክ የምርጫ ጣቢያ ላይ ኢትዮጵያውያን መራጮችን አገኘ። አሁን ኢትዮጵያውያን መራጮችም አሉ አሁን ድምጽ ለመስጠት ገብተዋል። የተወሰኑት እስከሚወጡ ድረስ እየጠበቁ ነው እና እነሱንም አነጋግሬ ለአድማጮቻችን ይዤ መለሳለሁ። እስካሁን ያነጋገርከው መራጭ አለ? ይዣቸው ለመመለስ ሞክራለሁ። እስካሁን ያነጋገርከው መራጭ አለ? አሉ። ኢትዮጵያ ኢትዮጵያ አሜሪካውያን ኢትዮጵያውያን ሳይሆኑ ኢትዮጵያ አሜሪካውያን ነው። ትውልዳቸው ኢትዮጵያ የሆነ አሜሪካውያን አሉ አንዳንዶች ለሪፐብሊካን ድምፅ የሚሰጡ አንዳንዶችም ደግሞ ለዲሞክራቱ እጩ ድምፅ እጩ ድምፅ የሚሰጡ እንዳሉ ነግረውኛል። የየራሳቸው የሆነ ምክንያቶቻቸውን አጠር አድርግና፣ ለምንድን ነው ሂላሪን እንመርጣለን ያሉት? ለምንድን ነው ዶናልድ ትራምፕ እንመርጣለን ያሉት? ምክንያታቸውን እስቲ ምን አሉ ስትጠይቃቸው፣ አጠር አጠር አድርገህ ነገርን። ዶናልድ ትራምፕን እንመርጣለን የሚሉት ሰዎች እንግዲህ ዶናልድ ትራምፕ የሚናገሩት ሁልጊዜ ይሄ ስርዓት የተበላሸ ስርዓት ነው በሙስና የተዘፈቀ ስርዓት ነው እና ኮረፕት እና ሪግድ ነው የሚሉት። የተበላሸ ነው ስርዓት ነው የሚሉት እና ድህነት በእሷን በሀገሪቱ ውስጥ ፍልሰተኞች በሀገሪቱን እያጥለቀለቋት ነው፣ የጸጥታ ሁኔታ እየተበላሸ ነው የሚሉ የሚል አቋም ነው ያላቸው እና ከዚህ የዶናልድ ትራምፕ አቋም ጋር የሚስማሙ ሰዎች ለዶናልድ ትራምፕ ድምጻቸውን ይሰጣሉ። የተሻሉ ናቸው የተሻለ የስራ ዕድል ይፈጥራሉ ብለው ያስባሉ። ከፖለቲካው ዓለም ትንሽ ወጣ ያሉም ስለሆኑ ለውጥ ያመጣሉ ዶናልድ ትራምፕ ከመደበኛው የፖለቲካ አካሄድ ውጪ ይሄዳሉ ብለው ነው የሚያስቡት። ንግድ እንዲስፋፋ ያደርጋሉ ብለው ነው የሚያምኑት። ብዙ የስራ ዕድል ይፈጠራል ብለው ነው የሚያምኑት፣ ነጋዴም ስለሆኑ እሳቸው ራሳቸው እንግዲህ። ክሊንተን እሺ፣ የሂለሪ ክሊንተን ደጋፊዎች ደግሞ በአንጻሩ ዶናልድ ትራምፕ መከፋፈልን ይፈጥራሉ፣ ልምድ ያላቸው ሰው አይደሉም፣ በዓለም አቀፍ ግንኙነትም ደረጃ ጥሩ ዝና የላቸውም፣ በሀገሪቱም ውስጥ እሳቸው ከዚህ በፊት ሂለሪ ክሊንተን ሲያነሱ የነበረው ታክስ ያለመክፈል ሁኔታ፣ በግል ምግባራቸውም ሲያንጸባርቋቸው የነበሩ ሁኔታ ለፕሬዚደንትነት ብቁ አያደርጋቸውም የሚል አቋም እንዳላቸው ነው የሚናገሩት። እንግዲህ የሪፐብሊካን መለያ ዝሆን፣ የዲሞክራቶች አህያ ነው። እስካሁን ያሉ ተንባዮች ምን እየተነበዩ ነው? የትኛው ምልክት እየመራ ነው ይላሉ። ተከታትለ ይኸዋል እንግዲህ እስካሁን ድረስ ባለው በድምፅ አሰጣጥ ሂደት ወይም ደግሞ ሊመርጡ ይችላሉ በሚሉ ሰዎች ግምት ወደ አርባ ዘጠኝ አርባ ስምንት ከመቶ የሚሆኑት ሂላሪ ክሊንተን ሊመረጡ ይችላሉ ብለው ያስባሉ። ወደ አርባ አንድና አርባ ሁለት ከመቶ ደግሞ የሚሆን ድምፅ የዶናልድ ትራምፕ ዶናልድ ትራምፕ ደጋፊዎች ናቸው። ግን እገሌ ያሸንፋል ብሎ ለመናገር በእርግጥ በጣም አስቸጋሪ ነው። እንደ ዘንድሮ አይነት ምርጫ እጅግ በጣም የተጣበበና የተጨናነቀ ምርጫ ታይቶ አይታወቅም። እኔም ራሴ እዚህ በነበርኩባቸው እና በተከታተልኳቸው ምርጫዎች፣ ሌሎችም ተንባዮች እና ተንታኞች እንደሚናገሩት ለማንኛውም ግን ሂላሪ ክሊንተን ለፕሬዚደንትነት ብቁ ናቸው ብለው የሚያምኑ አሜሪካውያን ቁጥር ወደ ስልሳ አምስት ከመቶ ይጠጋል። እንግዲህ የአሜሪካንን ምርጫ ውጤት የሚወስኑ ድምጾች ወይም ባትል ግራውንድ የሚባሉት ግዛቶች ወደ ማን ያመዝናሉ የሚል ግምት አለ። ተንታኞች የተለያየ ትንተናን ይሰጣሉ። ምርጫዎችን ያላለፉት አስራ ሁለት የተለያዩ ምርጫዎችን የተነበዩ ሰዎችም እንደዚህ አይነት ትንታኔዎችን እየሰጡ ይገኛሉና እነዚህ ባትል ግራውንድ የሚባሉት ግዛቶች ወደ ባትል ግራውንድ የሚባሉ ግዛቶች የትንቅንቅ ግዛቶች እንደማለት ነው። በጣም ብዙ የመራጭ ድምፅ አለው። ትንሽ ትንታኔ የሚፈልግ ነው ለኢትዮጵያዊ አድማጭ ምን ማለት እንደሆነ። እነዚህ ኤሌክቶራል ኮሌጅ የሚባል አለ። የመራጮች ድምፅ በውክልና የሚሰጥባቸው ማለት ነው። የዩናይትድ ስቴትስ ፕሬዚደንት ሆኖ ለመመረጥ ሁለት መቶ ሰባ ድምፅ ማግኘት ያስፈልጋል። የነዚህን እና እነዚህ ትንቅንቅ የሚካሄድባቸው ግዛቶች ሀምሳዎቹም የየራሳቸው የድምፅ ቁጥር አላቸው። ለምሳሌ ኒውዮርክን ራሷን የወሰድን እንደሆነ ሀያ ዘጠኝ ድምፅ አላት። ፍሎሪዳን ከወሰድን ሀያ ዘጠኝ ድምፅ አላት። ኦሃዮን ከወሰድን ሀያ አላት። ሰለሞን እሱን እሱን ለአድማጮቻችን ቀደም ብለን ቁጥሮቹንም ጠቀስ ጠቀስ አድርገንላቸዋል። ያሉትን ድምፆች ግን እንዲያው እስካሁን ድረስ ባለው የሚታወቅ ነገር አለ ወይ? ብዙ የለም። ለምሳሌ ኦሃዮ ነው አንዱ የትንቅንቅ ሜዳ ተብሎ የሚታምነው። ኦሃዮ ላይ ያላሸነፈ ፕሬዚደንት አያሸንፍም ብሎ የሚል ግምት አላቸው። እስካሁን ድረስ ማንም ፕሬዚደንት አላሸነፍም ኦሃዮ ላይ። ለምሳሌ ተናንቀው ነው ያሉት። ፍሎሪዳ ሌላኛው የትግል መስክ ነው። ሁለቱም ላይ ማን እንደሚያሸንፍ በውል አይታወቅም። ፔንሲልቬኒያ ላይ ትንሽ ሂላሪ ክሊንተን የመምራት አዝማሚ ያላቸው፣ ኖርዝ ካሮላይና ላይ ሂላሪ ክሊንተን የመምራት አዝማሚ ያላቸው፣ ጆርጂያ ላይ ዶናልድ ትራምፕ የበላይነት እንዳላቸው በግልጽ ይታያል። ሰለሞን እንግዲህ ሰለሞን እንግዲህ ልንቆርጠ ነው ምክንያቱም ሰዓታችን እያለቀ ነው። እንደምታውቀው ሰላሳት ደቂቃ ነው ያለን። ወደ ኋላ ላይ በምሽቱ ሶስት ሰዓት በሚኖረው ክፍለ ጊዜ እንደዚሁም ልዩ የምርጫ ዝግጅት ፕሮግራም አለን። በዛ ላይ ተመልሰን እንመጣለን። ለአሁኑ በጣም እናመሰግናለን ለትንታኔ እንግዲህ ሌሎች ሰዎችም ይዞ ይመጣለሁ። እናመሰግናለን። ሰላም፣ መልካም እድል እንግዲህ ለምትመርጠው። እንግዲህ አሁን በቀጣይነት ሁለት እንግዶችን መስመር ላይ ይዘናል። አንደኛው የሪፐብሊካን ደጋፊ ናቸው፣ አንደኛው ደግሞ የዲሞክራት። ሁለቱም መስመር ላይ ይገኛሉ። ጤና ያስጥልኝ አቶ መስፍን። የዲሞክራት ደጋፊው አቶ ሰለሞን ደህና ዋል። ሰለሞን ሰላም ሁን። ቪታሚን ሰለሞን አልላቀቅም ብሎ መስመር ላይ ቆይቷል። የዲሞክራቱ ደጋፊ አቶ ያደሳ ቦጂያ የሲያትል ከተማ ነዋሪ ናቸው። የሪፐብሊካኑ ደግሞ አቶ መስፍን በሽር ማሳቹ ሴት ክፍለ ግዛት የሕግ መወሰኛ ምክር ቤት ተወዳዳሪ ናቸው። ሁለቱ መንገዶች ላይ ይገኛሉ። እንደምን ዋላችሁ? እግዚአብሔር ይመስገን። መስታወትና ጽዮን እንባላለን፣ ያው ቀድመን ተዋውቀናል። እንኳን ደህና መጣችሁ ወደ ጋቢና ቢ ዋይ ዝግጅታችን። እሺ፣ ምን ይመስላል እንግዲህ ስለ ምርጫው የተመለከታችሁትን በአካባቢያችሁ አጠር አድርጋችሁ ንገሩንና ከዛ ወደ ዲሞክራቱ ና ወደ ሪፐብሊካኑ ትንተና ላይ እንገባለን። ባጭሩ፣ እኔ እንኳን አሁን ያለሁት የምርጫ ቦት የሚሰጥበት ቦታ ነው ያለሁት። ከጠዋት ጀምሮ ከስድስት ሰዓት ጀምሮ ማአት ማአት ማአት ህዝቦች ተሰልፈው ነው የሚገኙት። ስለዚህ ያደሳ የሚባል ከተማ ውስጥ ያለሁት ያደሳ ይሄ ድምጽ ያደሳ ይሄ ድምጽ ዲሞክራት ያሸንፋል ወደሚል ሊወስድ ነው እና ወደ እሱ ድምጽ ከመሄድ በፊት አቶ መስፍን በቀጥታ እንግዲህ ሁለታችሁ እንደ ተፎካካሪ ነው ዛሬ የምናያችሁ። አቶ መስፍን በዛሬው እለት ማን ያሸንፋል ብለው ነው የሚያስቡት? አይ፣ ቲንክ ዶናልድ ትራምፕ ያሸንፋል ብዬ ነው የምገምተው። ስለዚህ የዶናልድ ትራምፕ ደጋፊ ስለሆኑ ነው? ያንኑ ነው በእርግጡ። አቶ ያደሳ አቶ ያደሳ እዚህ ላይ ምንድን ነው የምትለው? ዶናልድ ትራምፕ ያሸንፋል ብለዋል። ያንተን ደግሞ ምክንያት ንገረን። ዶናልድ ትራምፕ አክቹሊ በጣም በጣም በሰፊ ፖይንት ነው የሚሸነፉት ዛሬ ብዬ ነው የምገምተው። ምክንያቱም አንዳንድ ያላቸው ፖይንት እና ያቀረቡት ሀሳብ ከአገሪቷ ካለችበት ሁኔታ ጋር ስለማይጣጣም በእርግጥ በሰፊው ይሸንፋሉ ብዬ ነው የሚገምተው እና እርግጠኛ ነኝ። አቶ መስፍን ጥሩ ምኞት ነው። ጥሩ አቶ መስፍን አንድ ጊዜ፣ አቶ መስፍን አንድ ጊዜ እንግዲህ አቶ ያደሳ እንዳሉት በሰፊ ልዩነት ዶናልድ ትራምፕ ይሸነፋሉ ብለው ምክንያታቸውን ተናግረዋል። እርስዎ ደግሞ ዶናልድ ትራምፕ ያሸንፋሉ ያሉበትን ምክንያት አጠር አድርገው ይንገሩ። ዶናልድ ትራምፕ የሀገሩን ሴኪሪቲም አለ ስራም አለ ብዙ ነገሮች አሉ። ይቺ ሀገር ደግሞ በጣም የተከፋፈለች ነች። በአሁን ሰዓት በሁለቱ ፓርቲዎች ሳይሆን በዲሞክራቶቹ ራሳቸው ያልተስማሙበትና ያልተቀበሉትን ነገሮች ብዙ ነገር አድርገዋል። ለምሳሌ ብትወስዱት ኦባማ ኬር አለ እንደገና የትራንስጀንደር ቢል አለ የድራጎች አሉ ኤጁኬሽን አለ ፐብሊክ ስኩልስ የሚባል ነገር አለ። ማአት ማአት ነገሮች አሉ። እና በዛ ላይ ደግሞ የአይሲስና የቴሮሪስቶች ነገር አለ። የስደተኞችም ነገር አለ። ያ ያ ነገር የፍላሞች ነገር አለ። ማአት ህዝቡ ህዝቡ እዚህ ሀገር በጣም ተከፍሏል። አሁን በምናይ ሰዓት ዴሞክራቶች ምንድን ነው? ቁጭ ብላችሁ ብሉ ተገዙልን የሚል አመለካከት አላቸው። የዚህ ሀገር ህዝብ ግን ነጻነትን የሚፈልግ ፍሪደምን የሚፈልግ ሰው ስለሆነ ፍሪደም አንድ ሰው ከተሰጠው ደግሞ ማንኛውም ነገር ማድረግ ይችላል። ስለዚህ እኔ የእኔ አመለካከት ትራምፕ ያሸንፋል አቶ ያደሳ። ምናልባት የቡሽ የቡሽና የጎር ነገር እንዳይመጣም አንዳንድ ነገሮችም እንዳይፈጠር ራሱ ትንሽም ቢሆን ፍራቻ አለኝ። እሺ፣ አንድ ጥያቄ የጠቀሱት ነገር በእውነቱ አስፈላጊ ነው። ነገሩ ግን ለምሳሌ የጠቀሱትን ነገሮች አንስተን እንኳን ብናወራ በኦባማ ኬር የኦባማ ኬርን ሂለሪ ወስዳ ሞር ለማስተካከል ያዘጋጅቻለችው አቶ ትራምፕ ግን ምንም የሰጡት የፖለቲካ እንትን የለም። ጠጠቸው ነገር ምንም። አቶ መስፍን አቶ መስፍን አድማጮቻችን ሀሳቡን በትክክል እንዲያገኙት በየሰጠናችሁ እድል እየተጠባበቃችሁ ብትናገሩ በጣም በጣም እናከብሮታለን። እኔ እጠብቅያለሁኝ አሁን እና ዲፌንሱም ሆነ በሌሎች ነገሮች ላይ ክሪቲካል የሆነ እና ኮንክሪት የሆነ ራሱን የቻለ ሀሳብ ከማቅረብ አንጻር ደረጃ ስላላቀረቡ ነው የሚሸነፉት። ሀገሪቷ ደግሞ ተከፋፍላለች የሚለው ሪፐብሊካኖች እንደሚሉት አይነት ደረጃ ሳይሆን፣ በእርግጥ በሀገሪቷ ባለፈችበት የሪሴሽን ኢኮኖሚ ምክንያት ብዙ ማኒፋክቸሪንግ ስራዎች ከሀገር ስለወጡ እነዛን ስራዎች ለመመለስ ስሞል ከተማዎች እና በጣም ሞስት ሪፐብሊካን ሄቪ የሆኑ ከተማዎች ላይ ብዙ አይነት የስራ ማጣት እና የኢኮኖሚ መናጋት ስላለ አንገሩ እንዳለ ይገባናል ግን ያንን ዩናይት ማድረግ የሚቻለው የኢኮኖሚ ለውጥ በማምጣት እንጂ አንዳችንና አንዳችን እንደገ ማነሳሳት ስላልሆነ ዛዛናል ትራምፕ አይዲያ ይወድቃል ብዬ እገምታለሁ። እሺ እንግዲህ ለሁለታችሁም አንዳንድ ጥያቄ ልጠይቅ፣ ካለን ሰዓት አንጻር ነው። ካለን ሰዓት አንጻር ለሁለታችሁም አንዳንድ ጥያቄ ልጠይቃችሁ። የሁለቱ የፕሬዚዳንት ተመራጮች እጩ ተወዳዳሪዎች እንግዲህ ማሸንፋቸውን በዚህ ምሽት የምናውቀው ይሆናል። ሁለቱም ካሸነፉ በኋላ ለኢትዮጵያ የሚፈይድላት ምንድን ነው? በሁለታችሁም በኩል እንግዲህ ለሀገራችን ነው፣ ዞሮ ዞሮ ጥቅማችንን ነው የምናስበው። እና ምንድን ነው መጀመርክ? እኔ እንድጀምር ፈቀድሽልኝ። ከሲያት የአዴሳ ነኝ። በእውነቱ ለሀገራችን የሚፈይደው ነገር ብዙ የሀገራችን የሚገኘው ጥቅም የምናገኘው ጥቅም ራሳችን ኢትዮጵያኖች ና የኢትዮጵያን አሜሪካኖች የምናደርጋቸው እንቅስቃሴዎች እና ፎርስ በምናደርገው አክቲቬት በምናደርገው ና ካምፔን በምናደርገው ሊልወጥ ይችላል እንጂ በእውነት የአሜሪካን አድሚኒስትሬሽን ብዙ ጊዜ የኢትዮጵያን ጉዳይ እንደራሴ ብለው ይዘው ለውጥ ሊያመጡ ይችላሉ የሚል ግምት የለኝም። ነገር ግን ያም ሆኖ ሂለሪ ክሊንተን ተመርጣና ዲሞክራቶች ስልጣን ከያዙ በተቻለው መጠን በሎካል ካሉ የኮንግረሱና አባሎቻችን የኢትዮጵያን ጉዳዮች፣ ኢትዮጵያን ሂማን ራይትስ እና እርዳታን የተመለከተ የሚደረጉ ነገሮች ላይ ጠንካራ አቶ እንግዲህ አቶ ያደሳ በጣም እናመሰግናለን። አቶ መስፍን አጠራ አድርገው ይንገሩን እና ምክንያቱም እነዚህ በውጭ ፖሊሶቻቸው ላይ የተዘረዘሩ ጉዳዮችም ጭምር ስለሆኑ እንደ ማጠቃለያ ሁለታችሁም እስካሁን ድረስ ተንታኞች አሁን ባለው ሁኔታ ሂላሪ ክሊንተን አርባ ዘጠኝ በመቶ እንደዚሁም ዶናልድ ትራምፕ አርባ አንድ በመቶ እየመሩ ነው ተብሏል ና። ሰባይ እንጂ ልክ አይደለም። እስካሁን እንግዲህ እያየ ነው እሱን ያለውን ነው። እና አቶ መስፍን ሚዲያውን ይሄ ሊበራል ሚዲያውን አትመልክም? እሺ አቶ መስፍን፣ እሱ ላይ እሱ ላይ ምን ይላሉ? እኔ ልንገርሽ አንደኛ፣ ስለ ሀገራችን ጉዳይ ከሆነ በጣም ለአብዛኛው ለእኛ ለኢትዮጵያውያኖች ማስረዳት የሚፈልገው ነገር ካለ ለምሳሌ እኔ በዚች በማሳቹሴት በወስተር ከተማ ውስጥ ኢትዮጵያውያኖች በሌሉበት ራሱ ተወዳድሮ ለእጩነት መቅረብ ራሱ ትልቅ ነገር ነው። ማለትም ለልጆቻችን እዚህ ሀገር ውስጥ ያለውን የፖለቲካል ሲስተሙን ውስጥ ሆነን መቀየር እንችላለን እንጂ ከውጭ ሆነን እየጮህን ምንም የምንቀይረው ነገር የለም። በሀገራችን አመለካከት ደግሞ ተመልከቱ፣ ፍሪደም እስካለ ጊዜ ድረስ እኛ የምንፈልገው ልክ እንደዚህ ሀገር ባልተወለድንበት ሀገር መወዳደር ለሴኔት ሆን ለሎካልን ኤሌክሽን መወዳደር አቶ መስፍን እንግዲህ ሰአታችንም እንደዛ እንዲሆን ለመመኘት ውስጥ ገብተን መስራት አለብን ብዬ። በጣም እናመሰግናለን አቶ መስፍን፣ አቶ ያደሳንም በጣም ነው የምናመሰግነው። ካለን ሰአት አንጻር ነው ያጣደፍ ናችሁ። በጣም ይቅርታ። ያለን ሰዓት በጣም አጭር ነው። እንግዲህ መልሰን በፌስቡክ የቀጥታ ስርጭትም መልሰን ሀሳባችሁን ለማምጣት እንሞክራለን። በተለይ ደግሞ ከምርጫ ውጤት በኋላ እንደገና መልሰን ሁለታችሁንም ይዘን ለመቅረብ እንሞክራለን። ለዛሬው ግን ዝግጅታችን በዚህ ይጠናቀቃል። ዛሬ ምሽት ግን የተለየ ፕሮግራሞች አሉን። በምሽቱ ሶስት ሰዓት መደበኛ ፕሮግራም ምሽቱ፣ እናንተን በጣም እናመሰግናለን። በምሽቱ መደበኛው ሶስት ሰዓት ፕሮግራም ላይ የምርጫ ዝግጅት ይኖረናል። እንደዚሁም ደግሞ ሌሊት ፕሮግራም ይኖረናል። አድማጮቻችን ቀጥታ ያለውን ውጤት ለማሳወቅ ቪኦኤ በጠቅላላው ቪኦኤ ተዘጋጅቷል እና እባካችሁ ተከታተሉት። ፌስቡክ አስተያየታችሁንም ስጡን። እናንተም በሁለቱ እጩዎች ላይ ያላችሁን አስተያየት ስጡን እና የምርጫውን ውጤት አብረን የምናየው ይሆናል። ከምርጫው ውጤት በኋላ ደግሞ ዘርዘርና ሰፋ ያሉ ትንታኔዎችን ይዘን እንመለሳለን። ለዛሬው እንግዲህ መስታወት የጋቢና ጉዟችን በዚሁ ተጠናቋል። መልካም ምሽት እንግዲህ እያለን ለሁለቱም እጩ ተወዳዳሪዎች መልካም መልካም እድል መልካም ጊዜ ለእናንተም ይሁን። በፌስቡክ ቪኦኤ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን ያገናኘን። ሲያቀናብርልን የቆየው ዝግጅታችንን ማክቤል ያበሮ ነው። ጉዟችሁ የሰመረ ስናስተናግዳችሁ፣ ያመሸነውን ረሳሹ ጽዮን ግርማና ያቁናል ብዬ ነው። ብዙ ጊዜ ስማችንን ስለጠራ ነው። መልካም ምሽት ይሁንላችሁ። እንግዲህ መልካም እድል፣ እዚህ እናመሰግናለን።